በደቡብ ክልል ኮንሶ ዞን በምግብ እጥረት ምክንያት ስምንት ህጻናት መሞታቸውን የካራት የመጀመሪያ ደረጃ ሆስፒታል አስታወቀ። የዞኑ ግብርና መምሪያ በዞኑ ከአንድ መቶ ሺህ በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸውም ለቪኦኤ ገልጸዋል። ዮናታን ዘብዴዎስ ዝርዝሩን ያሰማናል። በኮንሶ ዞን ውስጥ የሚገኘው የካራት ሆስፒታል ስራ አስኪያጅ አቶ አማሬ ግርሞም በምግብ እጥረት ምክንያት ስምንት ህፃናት መሞታቸውን ተናግሯል። በምግብ እጥረት ምክንያት የታመሙ ሰዎች ወደ ሆስፒታላቸው መምጣት የጀመሩት ከአስር ወራት በፊት መሆኑን የገለጹት አቶ አማሬም የሟች ህጻናት ቁጥር የጨመረው ግን ካለፈው ሶስት ሳምንታት ወዲህ መሆኑን ገልጿል። በዚህ ጊዜ ውስጥ አምስት መቶ ሰባት ሰዎች በካራት ሆስፒታል ህክምና እንደተደረገላቸው ያስረዱት አቶ አማሬም ከእነዚህ ውስጥ አራት መቶ ሰባት ሰዎች ተኝተው እንደታከሙ አስረድቷል። ህጻናቱ ህይወታቸው ያለፈውም የህክምና ክትትል የተደረገላቸው ባለበት ወቅት መሆኑን ገልጿል። የኮንቶ ዞን የግብርና መምሪያ ኃላፊ አቶ ከፈናይት ጫሮ በወረዳው ድርቅ በሁለት ምክንያት መከሰሱን ተናግሯል። አንደኛው ከ2012 ጀምሮ መደበኛ የበልግብ የብሔር ዝናብ ውጥረት ነበር። 2013 ላይም እንደዚህ ተመሳሳይ ሁኔታ ነው የገጠመን 2014ን እንደዚህ ተመሳሳይ ምስሎች ያለ አንደኛው ኬዝ የአየር ንብረት ለውጥ ነው። ሁለተኛ ኬዝ ግን በዞኑ ስር ሁለቱም ወረዳዎች ተገልዙረና ከራዙር አካባቢ ተደጋጋሚ የጠጣት ችግር አለ። ዜጎች ተፈናቁሏል። በዚህ ምክንያት ከአምሳ ሶስት ሺ አምስት መቶ አራት በላይ ዜጎች ተፈናቁላል። እነዚህ ዜጎች ግብርና ስራቸው እየሰሩ አይደለም። መረዳቸው በጾሙ ያደረው ያ እንዳለ ሆነ። ግጭት ምክንያት ቅድም በቀለት በለት በተወሱ ተደጋ ዘመናት የዝናብ መቆራረጥና በጊዜ ያለ መዝነብ የግብርና ምርትና ምርታማነት እንዲቀነስ አድርጎታል። በዘር የተሸፈነው በአስር ሺዎች የሚቆጠር የዞኑ አርሶ አደሮች ማሳ ቡቃያ በድርቅ በመጥፋቱና የመኸር እርሻ ምርት በከፍተኛ ሁኔታ በመቀነሱ የአካባቢ ነዋሪም ለችግር መጋለጡንም ተናግሯል። ከሁለት አስራ ሁለት ጀምሮ ዝናብ በመጥፋቱ አሁን ባለው ደረጃ ስንገምተው አሁን በልጉ ሊገኝ የታስበው ምርት ምር ሰማንያ ፐርሰንቱ የበልግ አብቃዊ ነው። ስለዚህ ደረጃ አብቃዊ ላይ ሶስት ነጥብ አምስት ሚሊዮን ኩንታል ነው የሚጠበቀው። ነገር ግን አሁን የኛ የምርት ግምገማ አስስመን እንደሚያሳዩ አራት መቶ ሰባ ስምንት ሺህ ኩንታል ብቻ ይገኛል የምል ግምገማ ነው የደረስነው ያ ማለት ከዞኑ ህዝብ አስራ ስድስት ፐርሰንት ብቻ ይቀልበዋል ማለት ነው። ከዞኑ ዋና ከተማ በ14 ኪሎ ሜትር ርቀት ላይ የሚገኘው የኬና ወረዳ የካሾሌ ቀበሌ አርሶ አደር አቶ ካራሮ ፋጭ ረዘም ላለ ጊዜ ዝናብ አለመጣሉን ገልጸው በዚህም ምክንያት የበልግም ሆነ የምህር አዝሩት ምርት እንዳልሰጠ ተናግሯል። ጎረቤታቸው የነበሩም ወይዘሮ ጉዮ ገለቦና ልጃቸው በምግብ እጥረት ህይወታቸው እንዳለፈ ተናግሯል። ዝናብ በጣም ማማከፊ ለሆን አልበቀለ እንኳን አንድ ሳምንት እኳል አው ደረቅ ነው። አንድ ቤተሰቦች እንኳን በሙሉ እንዳለቁ ሸምታቸ ከመንግሥት በኩልም እርዳታ እንዳልደረሳቸው አቶ ከራሮ ጨምሮ ገልጿል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ ፋሲካ አለሙ በዞኑ ከአንድ መቶ ሺህ በላይ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተናግሯል። ችግር ውስጥ አሉ ብለን የለየናቸው እና ድጋፍ እያደረግንላቸው ያሉ ወደ 34386 የሚጠጉ ዜጎች አሉ። ከዛ ባሻገር ሾኩስ ሊገቡ ይችላሉ። ከዚህ ሾኩስ ደግሞ መውጣት አለባቸውና ድጋፍ ይፈልጋሉ። ወደ 4627 የሚጠጉ ዜጎች እንደዚሁ በካሽ ሰፖርት እየተደረጉ ይገኛሉ። ወደ 20 ሺ አካባቢ የሚጠጉ ዜጎች በሴፍቲኔት ፕሮግራም ይደገፋሉ። ለእናቶችና ለህጻናት እንደዚሁ 3614 የሚጠጉ ህጻናት 689 የሚጠጉ እናቶች እንደዚሁ የአልሚ ምግብ አቅርቦት እየቀረበላቸው ይገኛል። በሙያቸው መምህር የሆኑት አቶ ጉዮ ካላሌም በወረዳው ከፍተኛ ድርቅ መኖሩን አስታውቀው ያለፈው ትምህርት ወቅት እንኳን ተማሪዎች በችግር ላይ ወድቀው እንደነበርም አስታውሰዋል። ሰው የምበላ የምጠጣ ቀርተውም ከፍት የምበላ ነገር እንደሌለ ነው እና በጣም ከፍተኛ የሆነ ርስ ላይ ያሉ ሰዎች ናቸው ሰዎቹ ጊዜ ያበራቸውና እንዳጋጣሚ ሆኖ በቅርቡ ነው እዚህ በቦታው ትምህርት ቤቱ የተሰራው እና በትምህርት ቤት ውስጥ ዘንድሮውን በዚህ በረሃብ ምክንያት ተማሪ ተሸቀልቅሎ ም ምንም ተማሪ እንደሌለ ነው እና ወላጅ ራሱ ተማሪ ወደ ትምህርት ቤት ከመጣና ከተመለሰ በኋላ የሚያገኘውና የምጠጣ እንኳን የምበላ ቀርቶ የምጠጣ ነገር ነው ውሃም ስለማያገኝ ትምህርት ቤቱ ኦልሞስት ወደ መዘጋት ደረጃ ላይ እየደረሰ ነው አለው የምግብ እርዳታ እጥረት በአካባቢው መከሰቱን ያረጋገጡት ምክትል ኮሚሽነር አቶ ፋሲካ አለሙ የክልሉ መንግስት የቻለውን እያደረገ ነው ብሏል ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም